የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት የቀድሞ የኢትዮጵያ የሰላም ሚኒስትር ዴታ አቶ ታዬ ደንዳአን ከሁለት የክስ ጭብጦች ነጻ ሲያደርጋቸው በአንዱ ደግሞ ጥፋተኛ ብሏቸዋል። ጠበቃቸው ለዶችቨለ እንደተናገሩት አቶ ታየ ነጻ የተባሉባቸው ክሶች ጭብጦች አንደኛው ከጠላት ጋር ማበር ሁለተኛው ደግሞ የሀገር መከላከያ ለመምታት ግዙፍ ዝግጅት አድርገዋል የሚሉ ናቸው። ኢትዮጵያ ኮፕ 32ን ለማስተናገድ በዝግጅት ላይ መሆኗን አስታወቀች። ጉባኤውን እንድታስተናግድ ያጸደቀውን የአፍሪቃ ተደራዳሪዎች ቡድንም አመሰገነች። በብራዚል የኢትዮጵያ አምባሳደር አቶ ልዑል ሰገድ ታደሰ በብራዚሉ ኮፕ 30 ጉባኤ ላይ ለኢትዮጵያ ህዝብና መንግስት ለተሰጠው እምነትና በራስ መተማመን በጣም አመስጋኞች ነን ብለዋል። ስደተኞችን የጫነች አንዲት የፕላስቲክ ጀልባ በሊቢያ የባህር ዳርቻ ሰጥማ ቢያንስ 42 ስደተኞች ሳይሞቱ እንዳልቀረ ዓለም አቀፉ የፍልሰተኞች ጉዳይ ድርጅት በምህጻሩ አይኦኤም ዛሬ አስታወቀ። በሌላ በኩል በግሪኳ ደሴት በጋቭዶስ አንዲት ስደተኞችን ያሳፈረች ጀልባ ሰጥማ ሶስት ሰዎች ሲሞቱ፣ ሌሎች ደግሞ የደረሱበት አልታወቀም። ዜናው በዝርዝር የቀድሞ የኢትዮጵያ የሰላም ሚኒስትር ዴታ አቶ ታየ ደንደአ ከተከሰሱባቸው ሶስት የክስ መዝገቦች በሁለቱ ነጻ መባላቸውን ጠበቃቸው ተናገሩ። የአቶ ታየ ጠበቃ አቶ አበራ ንጉሴ ለዶቸበለ እንደነገሩት ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነጻ ተብለዋል። አቶ ታዬ ነጻ የተባሉባቸው የክሶቹ ጭብጦች በኢትዮጵያ የወንጀል ሕግ አንቀጽ 251 ሀ መርሆ ስር በተጠቀሰው ከጠላት ጋር ማበር፣ ሁለተኛው የሀገር መከላከያን ለመምታት ግዙፍ ዝግጅት አድርገዋል የሚሉ ናቸው። አቶ ታዬ የጸና ፈቃድ ሳይኖራቸው የጦር መሳሪያ ይዘው መገኘት በሚለው ክስ በሰነድም ሆነ በሰው ምስክርነት ማስተባበል ባለመቻላቸው በፍርድ ቤቱ ብያኔ ማግኘቱን የገለጹት ጠበቃ በራ ተከሳሹን ጥፋተኛ ማለቱንም ተናግረዋል። ጥፋተኛ ለመባል የታረጋቸው አንድ ምክንያት ሮስ የአካባቢ ምስክሮች እንደምታቀው ክቡር ጠቅላይ ሚኒስትሩ አብይ አሕመድ ከንቲባ አዳነች ሬሬና አምባሳደር ጫል ሳሊ መከላከያ ምስክሮቻችን ነበሩ። በወቅቱ ፍርድ ቤቱ ያለአግባብ ሳይሰሙ እንዲታለፉ የሰጠው ስህተት አሁን ለተደረሰው የጥፋተኝነት ፍርድ አስተዋጽኦ አድርገዋል ብለን እናምናለን። አቶ ታየ ደንዳ ከተከሰሱባቸው የወንጀል ክሶች በዋና ዋናዎቹ የሰነድና የተንቀሳቃሽ ምስል ቪዲዮ ማስረጃዎች በበቂ ሁኔታ በመከላከላቸው ነፃ መባላቸውን የገለጹት ጠበቃው ጥፋተኛ በተባሉበት ክስ ጥፋተኛ በተባሉበት የወንጀል ጭብጥ ይግባኝ እንደሚጠይቁም ጠበቃ በራ ተናግረዋል። ኢትዮጵያ የዛሬ ሁለት ዓመቱን የዓለም የአየር ንብረት ለውጥ ተከታታይ ጉባኤ ለማስተናገድ በዝግጅት ላይ መሆኗን አስታወቀች። ምስጋናም አቀረበች። በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ኢትዮጵያ ጉባኤውን እንድታስተናግድ ላጸደቀው የአፍሪቃ ተደራዳሪዎች ቡድን በጉባኤው ላይ ምስጋናቸውን አቅርበው ኮፕ 32ን ለማስተናገድ በዝግጅት ላይ መሆኗንም አስታውቀዋል። የኔ ልዑክ ቡድን ኢትዮጵያ በአዲስ አበባ የኮፕ 32ን ለማስተናገድ ያቀረበችውን ጥያቄ ላጸደቀው የአፍሪካ ቡድን ጥልቅ ምስጋናውንና አድናቆቱን መግለጽ ይፈልጋል። ለኢትዮጵያ ሕዝብና መንግስት ለተሰጠው እምነትና በራስ መተማመን በጣም አመስጋኞች ነን። በ2027 የአፍሪካ ኮፕን ለማስተናገድ ያለንን ቁርጠኝነት በድጋሚ መግለጽ እንወዳለን። ሁላችሁንም ለኮፕ 32 በአዲስ አበባ በደስታ ለመቀበል በጉጉት እንጠባበቃል። ይህ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ አስተናጋጅነት ለአምስቱ የዓለማችን ክፍላት አለማት በዙር የሚደርስ ኃላፊነት ነው። የአስተናጋጁ ምርጫም በየክፍላተ አለማቱ ቡድን ውስጥ በመግባባት ይወሰናል። ብራዚል በዚህ ዓመት የላቲን አሜሪካና የካሪቢያን ሀገራትን በመወከል ጉባኤውን እያስተናገደች ነው። የአፍሪቃ ተራ ደግሞ በጎርጎረሳዊ 2027 ዓ ም ነው ይሁንና የሚቀጥለው አመቱን የኮፕ 31 ጉባኤ ለማስተናገድ የአውስትሬሊያና የቱርክ ፉክክር መቋጫ ባለማግኘቱ ጉባኤው የት እንደሚካሄድ ለጊዜው አልታወቀም። ስደተኞችን የጫነች አንዲት የፕላስቲክ ጀልባ በሊቢያ የባህር ዳርቻ ሰጥማ ቢያንስ 42 ስደተኞች ሳይሞቱ እንዳልቀረ ዓለም አቀፉ የፍልሰተኞች ጉዳይ ድርጅት በምህጻሩ አይኦኤም ዛሬ አስታወቀ። 49 ሰዎችን አሳፍራ ስትጓዝ የነበረው ጀልባይቱ ከሊቢያ የባህር ጠረፍ በስተሰሜን ምስራቅ በሚገኘው አልቡሪ በተባለው የነዳጅ ማጣሪያ አጠገብ ከሰጠመች ከስድስት ቀናት በኋላ በህይወት የተረፉ ሰባት ሰዎችን መታደጋቸውን የሊቢያ ባለስልጣናት ተናግረዋል። አይኦኤም እንዳለው ስደተኞቹ ከሱዳን፣ ናይጄሪያ፣ ካሜሩንና ሶማሊያ የመጡ ናቸው። አምባገነን የሚባሉት የሊቢያ መሪ ሞአመር ጋዳፊ በጎርጎሮሳዊ 2011 ዓም ከተገደሉበት ጊዜ አንስቶ ሊቢያ ግጭትና ድህነትን ሸሽተው በሜዲትራኒያን ባህር በኩል ወደ አውሮፓ የሚሰደዱ ሰዎች መሸጋገሪያ ሆናለች። በጎርጎሮሳዊ 2025 ዓ ም ብቻ 1000 ሰዎች በተመሳሳይ መንገድ ህይወታቸው አልፏል። በቀደመው በ204 ዓ ም ደግሞ 2452 ስደተኞች ሞተዋል። በሌላ በኩል በግሪኳ ደሴት በጋቭዶስ አንድ ስደተኞችን ያሳፈረች ጀልባ ትናንት ሰጥማ ሶስት ሰዎች ሞቱ። ሌሎቹ ደግሞ የደረሱበት አልታወቀም። አደጋው የደረሰው ስደተኞቹ የአውሮፓ ህብረት የድንበር ተቆጣጣሪ ድርጅት በምህጻሩ ፍሮንቴክስ ጀልባቸውን ሲጠጋ ስደተኞቹ በድንገት ወደ አንደኛ ወገን ሲያዘነብሉ ከእንጨት የተሰራችው ጀልባ ሰጥማ ነው። ጀልባዋ እንደተገለበጠች የፍሮንቴክስ ሰራተኞች ሕይወት አድን ትራሶችንና ጀልባዎችን ሰጥተዋቸዋል አንድ ጉዳት የደረሰበትን ስደተኛ ጨምሮ 55 ሰዎችንም ታድገዋል። ጀልባዋ ግን ከነዚህም በላይ ሰዎችን ጭና ነበረ ተብሏል። የደረሱበት ያልታወቀ ሰዎች ፍለጋ በአራት መርከቦችና በአንድ የፍሮንቴክስ አውሮፕላን ሲካሄድ ነበረ። ይህ ዶይቼ ቬለ ዲደብሊው ነው። በእርዳታ ገንዘብ መቀነስ ሰበብ በሚሊዮኖች የሚቆጠር የዓለማችን ህዝብ ለረሃብ አደጋ ተጋልጧል ሲሉ ሁለት የተባበሩት መንግስታት ድርጅት መስሪያ ቤቶች አስጠነቀቁ። የዓለም የምግብና የእርሻ ድርጅት በመጻሩ ፋኦና የዓለም የምግብ ድርጅት ደብሊውኤፍፒ በጋራ ባወጡት ዘገባ ለረሃብ አደጋ ተጋልጠዋል ባሏቸው በርካታ ሀገራት ግጭትና ጥቃቶች ህዝቡ ወደ ተባባሰ የምግብ ዋስትና እጦት እያመራ መሆኑን አስታውቀዋል። መቀመጫቸውን ሮም ያደረጉት እነዚሁ የተባበሩት መንግስታት ድርጅት መስሪያ ቤቶች የሄይቲ፣ ማሊ፣ ፍልስጤም፣ ደቡብ ሱዳን፣ ሱዳንና የየመን ህዝብ እጅግ ለከፋ የረሃብ አደጋ ተጋልጧል ብለዋል። አፍጋኒስታን፣ የኮንጎ ዲሞክራሲያዊት ሪፐብሊክ፣ ሚያንማር፣ ናይጄሪያ፣ ሶማሊያ፣ ሶሪያ፣ ቡርኪና ፋሶ፣ ቻድና ኬንያ ደግሞ በጣም አሳሳቢ ደረጃ ላይ ይገኛሉ። የደብሊውኤፍፒ ዋና ኃላፊ ሲንዲ ማኬይን በተለያዩ ሀገራት የከፋ ረሃብ እንዳያስከትሉ የሚያሰጉትን ሁኔታዎች መከላከል የሚቻል መሆኑን ጠቁመው ለችግሮቹ መፍትሄ ማግኘት አለመቻሉ ተጨማሪ አለመረጋጋት ስደትና ግጭት ማስከተሉ አይቀርም ሲሉ አስጠንቅቀዋል። በጎርጎሮሳዊ 2025 በረሃብ አደጋ ላይ የሚገኘውን የዓለማችንን ሕዝብ ለመርዳት የሚያስፈልገው 29 ቢሊዮን ዶላር ሆኖ ሳለ የተገኘው ግን 10.5 ቢሊዮን ዶላር ብቻ ነው። የቀድሞ የኮንጎ አማጽያን መሪ ሮጀር ሉምባላ ከሁለት አስርት ዓመታት በፊት በኮንጎ ዴሞክራሲያዊት ሪፐብሊክ ምስራቃዊ ክፍል በተካሄደ ግጭት የተፈጸሙ ወንጀሎች የፍርድ ሂደት ዛሬ በፈረንሳይ ተጀመረ። የ67 ዓመቱ ሉምባላ ከጎርጎሮሳዊ 1998 ዓ ም እስከ 2003 ዓ ም በተካሄደው ሁለተኛው የኮንጎ ጦርነት በሰብአዊነት ላይ በተፈጸሙ ወንጀሎች በነበራቸው ሚና ተከስሰው ነው ዛሬ ፍርድ ቤት የቀረቡት። የብዙ ሰዎችን ህይወት ባጠፋው በዚሁ ጦርነት በርካታ የአፍሪቃ ሀገራት እጃቸው አለበት። ሉቡምቡላ ዛሬ ለፍርድ ቤት ራሳቸውን ያስተዋወቁት እንደ ቀድሞ የንግድ ሚኒስትርና ህግ አውጪ እንዲሁም የሁለት የቴሌቪዥን ጣቢያዎች አስተዋዋቂ ነው። የሰብአዊ መብቶች ተሟጋቾች ቡድኖች የችሎቱን መጀመር በወቅቱ በምስራቅ ኮንጎ የተፈጸሙ ተጨማሪ ግፎች እንዲታወቁ እድል ይፈጥራል ሲሉ አወድሰዋል። ጉዳዩን ሲያጣሩ የቆዩ ዳኞች ሉምባላን በዩጋንዳ የሚደገፈው የንቅናቄያቸው አማጽያን ያለአንዳች ቅጣት መዝረፍ፣ መግደል፣ አስገድዶ መድፈርና የአካል ጉዳት እንዲያደርሱ የፈቀዱ የጦር አበጋዝ ናቸው በማለት ይገልጿቸዋል። በዓለም አቀፍ ሕግ መሰረት ፓሪስ ከሚገኝ መኖሪያ ቤታቸው በ2020 ዓ ም ፓሪስ ውስጥ የታሰሩት ሉምባላ አሁን በቀረበባቸው ክስ ጥፋተኛ ከተባሉ ከተፈረደባቸው የእድሜ ልክ እስራት ይጠብቃቸዋል ተብሏል። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት የቀድሞ የኢትዮጵያ የሰላም ሚኒስትር ዴታ አቶ ታየ ደንደአን ከሁለት የክስ ጭብጦች ነጻ ሲያደርጋቸው በአንዱ ደግሞ ጥፋተኛ ብሏቸዋል። ኢትዮጵያ ኮፕ 32ን ለማስተናገድ በዝግጅት ላይ መሆኗን አስታወቀች። ጉባኤውን እንድታስተናግድ ያጸደቀውን የአፍሪቃ ተደራዳሪዎች ቡድንም አመሰገነች። በብራዚል የኢትዮጵያ አምባሳደር አቶ ሉልሰገድ ታደሰ በብራዚሉ ኮፕ 30 ጉባኤ ላይ ለኢትዮጵያ ሕዝብና መንግስት ለተሰጠው እምነትና በራስ መተማመን በጣም አመስጋኞች ነን ብለዋል። ስደተኞችን የጫነች አንዲት የፕላስቲክ ጀልባ በሊቢያ የባህር ዳርቻ ሰጥማ ቢያንስ አርባሁለት ስደተኞች ሳይሞቱ እንዳልቀረ ዓለም አቀፉ የፍልሰተኞች ጉዳይ ድርጅት በምህፃሩ አይኦኤም ዛሬ አስታወቀ። በሌላ በኩል በግሪኳ ደሴት በጋቭዶስ አንዲት ስደተኞችን ያሳፈረች ጀልባ ሰጥማ ሶስት ሰዎች ሲሞቱ፣ ሌሎች ደግሞ የደረሱበት አልታወቀም። ዜናው በዚሁ አበቃ።